ጤናና አካባቢ ከወሊድ ጋር በተያያዘ ከገጠሪቱ የሀገሪቱ ክፍል አንስቶ በየደረጃው ባሉ ከተሞች የሚገኙ እናቶች በከፍተኛ ደረጃ ከሚሞቱባት ሀገር ኢትዮጵያ አንዷ ናት። አሁን ባለው የጤና ሚኒስቴር መረጃ ከወሊድ ጋር በተያያዘ ምክንያት በሀገሪቱ በዓመት የሚሞቱ እናቶች አሀዝ 12 ሺህ ይደርሳል። ጤና ይስጥልን አድማጮች በእለቱ የጤናና አካባቢ ፕሮግራማችን በአገሪቱ እየተካሄደ የሚገኘውን የጤናማ እናትነት ወር መነሻ አድርገን የእናቶች ሞት ችግርንና ችግሩን ለመፍታት የሚደረጉ ጥረቶችን እንዳስስበታለን እንድትከታተሉን የአክብሮት ግብዣችን ነው። አቶ ዘነባ አካል በጤና ሚኒስቴር የእናቶች ጤና ቡድን አስተባባሪ ናቸው። የጤናማ እናትነት ወር በሚል በአገሪቱ እየተካሄደ ባለው ዘመቻ ጋር በተያያዘ በድሬዳዋ በተዘጋጀ መድረክ ተገኝተው ከዲ ደብልዩ ጋር ቆይታ አድርገዋል። በዚህም በኢትዮጵያ ለእናቶች ሞት ዋና ዋና ያሏቸውን ምክንያቶች ገልጸዋል። እንግዲህ አሁን ያለን ዳታ የሚያመለክተው አንዱ አስራ ሁለት ሺ እናቶች ይሞታሉ፣ እኳን ብንል ከዚህ ውስጥ አምሳ ፐርሰንቱ ምናልባት እንግዲህ ስድስት ሺህ ሊሆን ይችላል በደም መፍሰስ ነው የሚሞቱት። ደም መፍሰስ ደግሞ በቀላሉ መከላከል የሚቻለው፣ ግን ለምንድን ነው መከላከል የማንችለው ከተባለ ቤት ይወልዳሉ። በሁለት ሰዓት ውስጥ ገዳይ የሚባለው እሱ ነው። በቃ በተለይ ከገጠር ወልዳ መፍሰስ ጀምሯት ከሆነ የምትመጣው ጤና ድርጅት ሰዓት ደርስ የሞት እድሉ ሀያ በጣም ሀይል ሌሎቹ ሰባት ቀን አምስት ቀን አቆይቶ ነው የሚመጡት። ደም መፍሰስ ከጀመረ ግን በሁለት ሰዓት አጭር በመሆኑ እናትን ሞት እናትረፍ አልቻልንም። ስለዚህ የደም መፍሰስ ነው አምሳ ፐርሰንቱን እኳን የደም መፍሰስን ለመቀነስ ግድ እናት ጤና ድርጅት መውለድ አለባት ማለት ነው። ኢሚዲየትሊ መቆም ባይችል እንኳን መድኃኒት ይሰጣታል። መቆም ባይችል እንኳን ወደ ኦፕሬሽን መግባት ስለምችል ማትረፍ እንችላለን። ሁለተኛው ምክንያት ኦልሞስት ሀያ ፐርሰንቱ በደም ግፊት ነው። ይህም የደም ግፊት ምልክቱን አውቃ ቶሎ ካልመጣች በስተቀር ኮንቨልስ አድርጋ ራሷን ስታ ብዙ ቆይታ ከሆነ በተለይ ራሷን ስስት የሌላ እምነት አላቸው ገጠር አካባቢ የሚሉን ማለት ነው እናቶች። እሱ ምክንያት እያረጉ ካቆዩት ብዙ ጊዜ ራሷን ስታ እንትን ከመጣች ብትመጣ እንኳን በሕይወት የማትረፍ እድላችን በጣም ሃይ ነው። አንዱ ሱ ነው። ስለዚህ ሰባ ስለዚህ ትልቁን ፐርሰንት የሚይዘው እነዚህ ሁለት ምክንያት ናቸው ሶስተኛው ምክንያት የተራዘመ ምጥ ነው የተራዘመ ምጥ ምንድን ነው እንግዲህ ከአምስት እስከ አስራ አምስት ፐርሰንቱ የሚሆኑት በቃ ላይፍ ትሬቲንግ እንለዋለን ወይም ደግሞ በቃ በኦፕራሲው መውለድ አለባቸው ኢትዮጵያ ውስጥ ስለዚህ እነዚህ እናቶች በፍጹም በማህጸናቸው ሊወልዱ አይችሉም ግን ይህች ናት ማወቅ አትችልም ስለዚህ ቤቱን ለመውለድ ወስና አንድ ቀን ሁለት ቀን ሶስት ቀን ትገፋለች ግን መውለድ አትችልም በኦፕራሲዮኖች ና መውለድ የምትችለው ስለዚህ ይሄ መጨረሻ ላይ ምን ይሆናል፣ ስትሞት ወይ ደግሞ ራሷን ስስት ነው ወደ ጤና ድርጅት የምትመጣ። ሶስተኛው ምክንያት ይሄ ነው። እነዚህን ሶስት ምክንያቶች መቅረፍ ከቻለ በእርግጠኝነት የእናቶችን ቁጥር መቀነስ ይቻላል ተብሎ ይታሰባል። ይሄ ነው ዛሬም አሳሳቢ በሚባል ደረጃ ላይ የሚገኘውን የእናቶች ሞትን ለመቀነስ በየጊዜው ግብ በማስቀመጥ አቅዳ እየሰራች የምትገኝ ኢትዮጵያ የተቀመጠውን ሙሉ በሙሉ ያሳካ ባይሆንም በተለይ እስከ ምዕት አመቱ ተቀምጦ በነበረው እቅድ ውጤት አምጥታል ትችላለች ብለዋል አቶ ዘነበ። ኤምዲጂ ድረስ ጥሩ አፈጻጸም አሳይተናል፣ የምት አመቱ ላይ ጥሩ አፈጻጸም አይተናል። ያ ማለት ምን ያህል ነው? 72 ፐርሰንት ነው የቀነሱ 75 ፐርሰንት ነበረ። አገሮች የ75 ፐርሰንት መቀነስ አለባችሁ ተብሎ ኢትዮጵያ ፈርማለች። ካለችበት 72 ፐርሰንት ቀንሳለች። ያ ማለት ኦልሞስት 27 ሺህ ነበረ። ኤምዲጂ ከመጀመሪያችን በፊት 27 ሺህ እናቶች በአመት ይሞቱ ነበረ። ልክ ኤምዲጂ ስንጨርስ ደግሞ 12 ሺህ ናቸው የሞቱት ስለዚህ ስታካፍለው ምን ቀላል ካልኩሌሽን ነው ሰባ ሁለት ፐርሰንት ቀንሰናል። ስለዚህ ኢትዮጵያ ጥሩ ፕሮግረስ አድርገናል ነው ከሌሎች አፍሪካ ሀገሮች ኮምፔር ሲደረግ የኢትዮጵያ ፈጣን ነበር። ግን እንትናችን ፈጣን ይሁን እንጂ ኤምዲጂ ራሱ ታርጌታችን ሜት አላደረግ ነው ባለፉት አመታት በሀገሪቱ የእናቶች ሞትን ለመቀነስ በተደረጉ ጥረቶች በአንጻሩ ለተገኘው ውጤት ደግሞ የሕክምና ተቋማትን በማስፋፋትና ባለሙያዎችን በማፍራት ረገድ የተሰራው ስራ አስተዋጽኦ ትልቅ እንደሆነ አቶ ዘነባ አስረድተዋል። ባለፉት አስር አመታት እኳ ብናይ የመጀመሪያው የሰራነው ስራ ሁላችንም የምናውቀው የማንክደው መሬት ላይ ያለው የጤና ድርጅት ማስፋፋት ነው። ያ ማለት በፊት ያሉት ጤና ጣቢያዎቻችን በጣም ትንሽ ነበሩ። አሁን ኦልሞስት አራት ሺ ጤና ጣቢያዎች አሉ። አንድ ለሃያ አምስት ሺ በሚለው ካልኩሌሽን ህዝብ ኦልሞስት አቺቭ አድርገናል። ግን አሁን ተጨማ ማስተማሪ ያስፈልገናል ያስፈልገናል። ለምን ፖፑሌሽናችን ተቀምጦ አይደለም የጠበቀ አንድ ለ25ሺህ ጤናጣቢያ ግምትን አስቀምጠናታል። አሁን ፖፑሌሽኑ ዳብል ሆኗል። ስለዚህ አሁን ሌላ ቅል ሊያስፈልገን ይችላል። የመጀመሪያው ግን መወሰድ ያለበት አንድ ለ25ሺህ በሚለው ቀመር አችብ አድርገናል። ሁለተኛው የነበሩ ሆስፒታሎቻችን በጣም ትንሽ ነበሩ። አሁን አራት መቶ ሆስፒታሎች ደርሰናል። ሶስተኛው አምቡላንሶች ናቸው። ምክንያቱም ከጤናጣቢያ ወደ ሆስፒታል ለማድረስ የሚያስፈልግ የአምቡላንስ ቁጥር ኦልሞስት የለም ነበር በአሁኑ ሰዓት እንኳን ያለን አምቡላንስ እንደው ሚኒመም ብዬ ማስብ አንድ ነው አንድ በወረዳ አንድ አሁን ሁለት ያላቸው ኢቭን አሁን ፐርሄል ሴንተርም የጀመሩ ወረዳዎች አሉ ስለዚህ ሁለተኛው ኢንተርቬንሽን አምቡላንሶችን የማድረግ ስራ ተሰርቷል። በቀጣይም ጤና ሚኒስቴር እየሰራ ያለሆን አምቡላንስ ነው። አሁን በቅርቡ ራሱ ሰባን ሶት አምቡላንሶችን ዲስትሪቡት አድርገናል በዚህ አንድ ሳምንት ራሱ። ስለዚህ አምቡላንስ ነው። ሶስተኛው የባለሙያ ከዚህ በፊት በዚህ ሰዓት በአስር አመታት ፕሮግረስ ኦልሞስት አስራ ስድስት ሺህ ሚድዋይፍ ተምሮ ወደ ስራ ገብቷል ማለት ነው። የከተማም የገጠርም ቀበሌዎች ያሏት ድሬዷን በአብነት የሚያነሱ አንድ እናት በሰጡት አስተያየት አሁንም የጤና ተቋማቱን ተደራሽ ለማድረግ ና በውስጥ የሚሰጡትን የተሟላ አገልግሎት እንዲሰጡ በማድረግ በኩል ክፍተቶች አሉ። ተቋማትን ተደራሽ ማድረግ ደግሞ የመጀመሪያው እርምጃ ነው። የጤና ተቋማቶች ተደራሽ ሆነዋል ሲባል ደግሞ እያንዳንዱ አገልግሎት ከባለሙያም ከቁሳቁሶችም ጭምር የተሟሉ ናቸው ወይ ይህንን አገልግሎት የመስጠት ብቃት አላቸው ወይ ለማለት የማያስደፍሩ ብዙ ነገሮች አሉ። ምክንያቱም ለምሳሌ እንደ ድሬዳዋ ከተማ ብትወስድ፣ ድሬዳዋ ከተማ ላይ በርካታ እናቶች ለመውለድ ወደ ጤና ተቋማት ከመሄድ ይልቅ ወደ ሆስፒታሉ ነው የሚመጡት። ሆስፒታሉ ላይ ደግሞ የእናቶችና የሕጻናትን አገልግሎት የሚሰጥ ብቻውን የተለየ የሕክምና ተቋም አለ። እዛ ላይ አገልግሎት ለማግኘት የሚመጡ እናቶች ብዙ ጊዜ ስታያቸው በ ኮሪደር ላይ ከአልጋ እንኳን አኳያ አልጋዎችን የማያገኙበት በመጽሀት በጣም የሚቸገሩበት ሁኔታ ታያለህ። አገልግሎቱን ለማግኘትም ስትሄድ ሰዎችም ለመጠየቅ በምትሄድበት ሰዓት ማለት ነው። እንደ ዋናነት አሁን የእናቶች ሞት ቀንሷል አልቀነሰም የሚለውን እንግዲህ ምናልባት ባለሙያዎች የሚናገሩት ይሆናል። ግን ብዙ ጊዜ ስትወልድ ሞተች፣ እንደዚህ አይነት ነገር አጋጠማት፣ ከቤት ከገባች በኋላ ሞታለች የሚባሉ ወሬዎችም ትሰማለህ። እኛ አስተያየት ሰጪ እናት ቁጥሩ ቀላል የማይባለውን የእናቶች ሞት ለመቀነስ አሁንም መሰራት ይገባቸዋል ያሏቸውን ጉዳዮች አንስተዋል። እንግዲህ ምን መሰራት አለበት? የመጀመሪያው እንግዲህ ግንዛቤ መፍጠር ነው። ቶሎ ወደ ሕክምና ተቋም እንዲመጡ ማድረግ ነው እናቶችን። ገጠር ላይ አንዳንድ ቦታዎች ላይ እነዚህ ጎጂ ልማዳዊ ድርጊቶች ይከሰታሉና የማዘግየት የማቆየት፣ የትራንስፖርት ችግር አለ። እንዳውም የትራንስፖርት ስንል ከተማ ላይ ራሱ አምቡላንስ ጠርተህ ቶሎ መድረስ ሲገባት አምቡላንስ ላይመጣ ይችላል። ስለዚህ ወይ በባጃጅ ነው ወይ በሌላ በራሱ አማራጭ ነው ይዞ የሚመጣው። ከመጣ በኋላ ደግሞ እንደዚሁ ቶሎ እንትን የማለቱ ነገር ስለሌለ ግንዛቤው እንዳውም የበለጠ መሰጠት ያለበት ለባለሙያው ነው። በጤና ሚኒስቴር የእናቶች ጤና ቡድን አስተባባሪ የሆኑት አቶ ዘነበ ችግሩን ለመፍታት እናት ወደ ሆስፒታል መምጣት አለባት ይላሉ። ይህን በማድረግ በኩል የጤና ባለሙያዎችና መንግስት ወይም የጤና አገልግሎት መዋቅሩ ተቀናጅተው መስራት አለባቸው ብለዋል። ከዚህ ጋር በተያያዘ ሌላኛው ብዙ አልተሰራበትም ያሉት ደግሞ ያልተፈለገ እርግዝናን መከላከል ሲሆን በዚህ ላይ ከቤተሰብ እስከ ህብረተሰቡ ድረስ የበኩሉን ሊወጣ ይገባል ብለዋል። የመጀመሪያው እናት መምጣት አለባት ወይም አንተ መምጣት አለበት ወይም እኔ መሄድ አለብኝ ወደ ጤና ባለሙያው ላይ ያገኘው ይችላል። ግን ይቺ እናት እንድትመጣ የሚያደርገው ማን ነው? ጤና ኤክስቴንሽን። ስለዚህ ጤና ኤክስቴንሽኑን ማጠናከር። ሁለተኛው ሚድዋይፉ የምትመጣ እናት ብቻ መጠበቅ የለበትም መውጣት አለበት። ከጤና ኢንስቲቱሽን ጋር እዚያ ጤና ጣቢያ ላይ ያለው ሚድዋይፍ ከጤና ኢንስቲቱሽን ይሻላል የተወሰነ መምከር አለበት። የተለያየ አመለካከት ካላት ያችን እናት የማትበጣበት ምክንያት ከጤና ኢንስቲቱሽኖቹ ጋር እናት ቤት መሄድ አለበት እናትም ማምጣት አለበት ብዬ አስባለሁ። ሁለተኛው ከመጣች በኋላ ያለው ማነው ኃላፊነቱ መውሰድ ያለበት ሚድዋይፍ ነው። ምንም ሌላ ኤክስኪውዝ የለውም። ከመጣች በኋላ እንዳትቀር አንዴ ጀምራለች። ክትትል እያደረገች ጤና ድጀት እንድትወልድ ማድረግ የሚችለው ማንም አይደለም ያችን ያገኛት ባለሙያ ወይም ሚድዋይፍ ነው። ሌላው ቻለንጅ አለ። ሌላ ተዋናይ ደግሞ አክተር ብላ ያዘው በቃ አሁን ሚድዋይፉ ጤና ልጅ እንድትወልድ ብሎ ይዞ ግን ግብአት ከሌለ ለምሳሌ፣ ደም ቢፈሳት ደም ለማቆም የሚሰጥ መድኃኒት ከሌለ እዚህ ጋር አክተሩ ደግሞ ጤና ቢሮ፣ ጤና ሚኒስቴር የወረዳው በቃ ስለዚህ እሱ ነው እናትን አገልግሎት እንድሰጥ አለ የሚጠበቀው። አንተ አንተ ከኋላ ደጋፊ ነህ። ግብአት ሰኪር ማድረግ ኢንፍራስትራክቸር ከሌለ ኢንፍራስትራክቸሩ ላይ ከሚመለከተው ጋር መምከር። እነዚህ እነዚህ ነገሮች ብናደረግ ሲስተሙ ስትሮንግ ይሆናል ብዬ አስባለሁ። በሌላ በኩል በሀገሪቱ ለእናቶች ሞት ዋነኛ ምንሴ በሆነው የደም መፍሰስ የሚደርሰውን የእናቶች ሞት ለመቀነስ በሆስፒታሎች በቂ ደም ሊኖር ይገባል የሚሉት አስተባባሪው በቋሚነት የደም ልገሳ የሚያደርግ ሰው ቢኖር የደም እጥረትን ለመቅረፍ ያስችላል ባይ ናቸው ደም መለገስ በተመለከተ በአሁኑ ሰዓት ሰፊ ስራዎች እየተሰሩ ነው ያሉት አሁንም እየተሰጠ ነው ያለው ና አሁንም እናቶች ደም ይፈሳቸዋል በተለይ ሳት ሞት ጤና ድርጅት ከወለደች በኋላ ኢሚዲት ደም ነው የሚሰጠ ስለዚህ እሱ በተለይ አሁን ቻለንጅ የሚሆነውን መሰለ የሆነ ሆስፒታል ላይ የተሄድ ና ደም ከሌለ ድል ጮራ ትመጣለች መጣለች ደም ለማግኘት ዘንድ በመሀል ትሞታለች ማለት ነው። ስለዚህ ደም በተለይ በሆስፒታሎች ደረጃ እንዲኖር የማድረግ ስራ መሰራት አለበት። ህብረተሰቡም በተለይ ቮለንተር ቋሚ ሰጭ ቢኖር የደም እጥረት አይከሰትም እያስባለሁ በመቀስቀስ ብቻ አያዋጣም። በየሶስት ወር የሚሰጥ ቋሚ በሆነ መልኩ ቢኖር እስከሰው ራሱ ልናቆም እንችላለን ብዬ አስባለሁ። እናቶች በሆስፒታል ክትትል ከማድረግ ጀምሮ በጤና ተቋም እንዲወልዱ ለማድረግ በተሰሩ ስራዎች ለውጥ መጥቷል ቢባልም ዛሬም ሀምሳ በመቶ የሚሆኑ እናቶች ወደ ጤና ተቋም ሳይመጡ በቤታቸውን የሚወልዱት ሚኒስቴሩ ከምዕት ዓመቱ የልማት ግቦች በኋላም ቀደም ሲል የተገኙ ለውጦችን መሰረት ያደረገ ቅድ አስቀምጦ እየሰራ መሆኑን አስታውቋል። በኢትዮጵያ የእናቶች ሞትን ለመቀነስ ግን ዛሬም በርካታ ስራዎች መሰራት እንዳለባቸው አመላካሽ ነገሮች በርካታ ናቸው። በጉዳዩ ዙሪያ እኛ ለእለቱ ያሰናዳ ነውን እዚህ ላይ ቋጨን። ለዲደብሊው መሳይ ተክሉ ድሬዳዋ።